የዕለተ ሰኞ የካቲት 29 2013 ዓ.ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬ ባለም አቀፍ ደረጃ የሚከበረው የሴቶች ቀን ነው። ይህንን ቀን ለማሰብም ሴቶች በማኅበራዊ፣ ኢኮኖሚያዊና ባህላዊ እሴቶች ውስጥ ያላቸውን ቦታ፣ ተግዳሮትና ስኬቶች የሚዳሰሱ ልዩ ፕሮግራሞችን አሰናድተናል። ለመግቢያ ያክል ጥቂቶቹን እናሰማችሁ። እኔ እኮ ኮቪድ ባይመጣ ትምህርትንም በአግባቡ ማድረግ በቃ እናቴን ምንኛ ነገር ላደርግ እችላለሁ። በቃ በአጠቃላይ ኮቪድ ባይኖር ደስ ይለኝ ነበር አለች። ኮቪድ ባይመጣ ኖሮ ነበር። በስጡት በሴቶች ላይ እና በሕፃናት ላይ የሚደርስ ጥቃትን እንደሚጠየር ትግስት አያስፈልግም ብዬ ነው የማስበው። አንደኛ ከመድረሳቸው በፊት መከላከል የሚቻልባቸው ፕላትፎርሞችን በማመቻቸት ያንን ማድረግም አሁን ባለው በኮቪድ አስራ ዘጠኝ ምክንያት ለትዳር የተዳረገች የአስራ ሰባት አመት ወጣትና የኢትዮጵያ የህግ ባለሙያ ሴቶች ማህበር ዳይሬክተር ወይዘሪት ሌንሳ ቢየናን የሰማችኋቸው። ሴቶችና ኮቪድ አስራ ዘጠኝን የሚዳስስ ሰፋ ያለ ዘገባ ይኖረናል ስንለያይ ፍርድ ቤት ያለ ፍትህ ነው የተወሰነብኝ። ምንም ነገር ማጣት ማለት ነው። ከዛ በኋላ ነው በኢኮኖሚ ሀብዬ ነው እንደገና ትልልቅ እንትኖች የኖረኝ። ከዛ በኋላ ነው ማስተርሴ ተምሬት እንትን ያልኩት። ገብቶሻል። የልጆቼንም ቢሆን እነሱ ላይ ጊዜን ነበር ማጠፋው። ከልጆቼን ይለየኝ። አሁን ደግሞ የሰማችኋት ግንቦግሽ ከበደ ትባላለች። በተለያዩ የህይወት ውጣ ውረድ ውስጥ ሁለት ልጆቿን ብቻዋን ያሳደገች ጠንካራ እናት ናት። በምሽቱ የህይወት ተሞክሯን እንድታካፍለን እንግዳ አርገን ጋብዘናታል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ቅንብሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስምንሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው እንደምን አምሽታችኋል አድማጮች፣ ከዜናዎቹ ጋር ኤደን ገረሞ ነኝ። ኢትዮጵያ የመጀመሪያው ዙር የኮቪድ-19 ክትባት ወደ ሀገር አስገባች። ወደ ሀገር የገባውም ሆነ በቀጣይ የሚገባው የክትባት መጠን በአንድ ጊዜ ሁሉንም ህዝብ የማያዳረስ በመሆኑ ህብረተሰቡ ለወረርሽኙ እንዳይጋለጥና ና የጥንቃቄ እርምጃዎቹን ተግባራዊ በማድረግ በንቃት መቀጠል እንዳለበትም የጤና ሚኒስቴር አስታውቋል። ወደ ሀገር የገባው ክትባት በድጋፍ የተገኘ መሆኑን የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ አስታውቀዋል። ዘገባውን ያደረሰችን ጸሀይ ዳምጠው ናት። በህገ ወጥ መንገድ የትጥቅ ስልጠና ሲሰጡ አገኘናቸው ያላቸውን ሀምሳ ሶስት ሰዎች በቁጥጥር ስር መዋሉን የምስራቅ ሸዋ ዞን ፖሊስ መምሪያ ገለጸ። ስልጠናው ፎሌ በሚባል የጥበቃ አገልግሎት ድርጅት አማካኝነት በሶዶሬ ሪዞርት ቅጽር ግቢ ውስጥ ሲከናወን የነበረ መሆኑን ፖሊስ የገለጸ ሲሆን በስም የተጠቀሱት ሁለቱ አካላት ከወር በፊት ለተቀጠሩ የጥበቃ ሰራተኞች የግንዛቤ ማስጨበጫ ምክክር እየተደረገ እንጂ ህገ ወጥ እንቅስቃሴ አልተፈጸመም ብለዋል። ዘገባውን ያደረሰን ሙክታር ጀማን ነው። ኢኳቶሪያል ጊኒ ውስጥ በተለያዩ የጦር ሰፈሮች በተከታታይ በደረሱ ፍንዳታዎች ቢያንስ ሀያ ሰዎች ሲገደሉ ስድስት መቶ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። አደጋው የደረሰው የፈንጂዎች አያያዝ የተዝረከረከ በመሆኑ ነው ሲሉ የሀገሪቱ ፕሬዚዳንት ቴዎዶር ኦቢያንግ ኒግዮማ ተናግረዋል። ባታ በምትባል ከተማ ውስጥ የደረሰው ፍንዳታ በአካባቢው የነበሩ ቤቶች በሙሉ እንዳወደመም ፕሬዚዳንቱ ገልጸዋል። ዩናይትድ ስቴትስ እንደ ኤሮፓውያን አቆጣጠር ከግንቦት አንድ በኋላ አፍጋኒስታን ውስጥ የሚኖራት ወታደራዊ ሚና ምን እንደሚመስል አንድም ውሳኔ ላይ እንዳልደረሰች ተናገረች። ከአንድ ዓመት በፊት ከታሊባን ጋር በተደረሰው ስምምነት መሰረት ዩናይትድ ስቴትስ የቀሯትን ሁለት ሺህ አምስት መቶ ወታደሮች ከግንቦት አንድ በኋላ ማስወጣት አለባት። ቀደም ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ማሳሰቢያ ደብዳቤ ልከውላቸዋል የሚሉ ሪፖርቶችም ወጥተዋል። በዚያ ደብዳቤ መሰረት በዩናይትድ ስቴትስ አማካኝነት የተጀመሩትን የሰላም ጥረቶችን ለማፋጠን የቀረበውን ሀሳብ የአፍጋኑ መሪ ቶሎ ብለው የማይመለከቱ ያደረጉት ከሆነ ከታሊባን አማጽያን የሚሰነዘረውን ጥቃት መንግስቱ ራሱ ችሎ መጋፈጥ ይኖርበት ይሆናል ብለው እንዳስጠነቀቋቸው ዘገባዎቹ አመላክቷል። የአሜሪካ ድምጽ ያነጋገራቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ዙሪያ የተደረሰ ውሳኔ የለውም ብለዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ ቁጥራችን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው የአብይ ዝግጅታችን እንለፍ። ዓለም አቀፍ የሴቶች ቀን ሴቶችና አመራር ኮቪድ-19 ባጠላበት ዓለም እኩልነትን ማሳካት በሚል መሪ ቃል ዛሬ እየተከበረ ይገኛል። የኮቪድ-19 ወረርሽኝ በዓለም ላይ ከተከሰተ ጊዜ ጀምሮ ሴቶች ለተለያዩ ጫናዎች መጋለጣቸው ሲነገር የቆየ ሲሆን በኢትዮጵያም ኮቪድ-19 ተመሳሳይ ተጽዕኖችን እያሳደረ ነው። ኮቪድ በሴቶችና ልጃገረዶች ላይ ካሳደረው ጫና ጎን ለጎን ደግሞ በተለያዩ የሀገሪቱ ክፍል ያሉ ግጭቶች ሴቶችና ሕጻናትን ለመፈናቀል ለአካላዊና ስነ ልቦናዊ ጥቃት አጋልጠዋል። የአሜሪካ ድምፅ ዘጋቢዎች ቆንጅት ታዬና ኤደን ገረመው ኮቪድ-19 በሴቶች ትምህርት፣ ያለ እድሜ ጋብቻና ተያያዥ ጉዳዮች ላይ ያደረሰውን ጫና በተመለከተ ሰፋ ያለ ዘገባ አሰናድተዋል። Católica Valle. ከተባበሩት መንግስታት የዘላቂነት ግቦች መካከል በአምስተኛ ደረጃ የተቀመጠው የጾታ እኩልነት ባለፉት አስርተ ዓመታት ውስጥ አመርቂ የሚባል ለውጥ እያስመዘገበ የመጣ ቢሆንም ኮቪድ-19 ግን ትግሉን በአስር ዓመት ወደኋላ እንደጎተተው ይነገራል። ባለፈው አንድ አመት ጊዜ ውስጥም የወረርሽኙ ስርጭት ለመቆጣጠር ሲባል ከነበሩ የእንቅስቃሴ ገደቦች ጋር ተያይዞ ትምህርት ቤቶች በመዘጋታቸውና ስራ በመቋረጡ ሴቶች ለጉልበት ብዝበዛ፣ ለግርዛት ለአካላዊና ስነልቦናዊ ጥቃት እንዲሁም ለኢኮኖሚ መናጋት ተጋላጭ ሆኖ መቆየታቸውን የመንግስታቱ ድርጅት የሴቶች ጉዳይ ቢሮ ዩኤን ዊመን አስታውቋል። ባለፈው አመት በተከሰተው የኮቪድ-19 ወረርሽኝ ምክንያት ትምህርት መቋረጡ ታዲያ በዓለም ዙሪያ ያለዕድሜ ጋብቻ መጨመር ዋነኛ ምክንያት ሆኗል። በኢትዮጵያም ይህን በተመለከተ እስካሁን ድረስ የተሰራ ሀገር አቀፍ ጥናት ባይኖርም የኢትዮጵያ ሴት የህግ ባለሙያዎች ማህበር በሰኔ ወር 2012 ዓ.ም ላይ ከአማራ ክልል እንዳገኘው ይፋ ባደረገው ሪፖርት መሰረት በክልሉ 1144 ያለ እድሜ ጋብቻ ጥቆማዎች መደረጋቸውንና ከእነዚህ ውስጥም 249 ጋብቻ መፈጸሙን እንዲሁም 548ቱ በተሳካ ሁኔታ መቋረጣቸውን አስታውቋል። በአማራ ክልል በጎንደር ትክክል ድንጋይ ነዋሪ የሆነችውና ሀብታም በሚል ስም ብቻ ለመጠራት የጠየቀች የ17 ዓመት ወጣትና የዘጠነኛ ክፍል ተማሪ ባለፈው አመት ኮቪድ-19 እንደገባ

እሷ እንዳገኘችው ነው ሁለት መቶ ማገኞች አንድ መቶ ማገኞች ችግርም ስለሆነ በቃ እሱ የሰጠችን ተቀብዬ ይ ካገኘው በላለ ካላገኘው ደግሞ ይኖር ነበር። በኮሮና ምክንያት አስቤ ነበረ እናቴን ለመርዳት እና በቃ ተምሬ ጨርሼ ብዙ ነገር ለማ አስቤ ነበረ። ግን ተምር ኮሮና ምሽታ ሲመጣ በቃ ማለት እሷን መርዳቷን አስተውም

እሱ እንደዚህ ጓደኛው ሚስታለች እና ከዛ እሷ ግቢ አብረሽ ብትኖሪት ምናምን ብሎ አብረን መጣንና እዚህ እዛ ከፈረች መኖር ጀመርኩ። ያው ብዙ ነገር ያልተሟላልኝ ነገር ነበረ። አንዳንድ ነገሮችን አድርጎልኛል። በቃ ኋሶ በላይም አለኝ። በቃ እንደዚህ ብዬ ባልኮራ ከችግር ግን መጻኔ ብ ያሰውናል ሰማና ወረቀት እያለንም እያሰብን እያለነ በቃ ሁሉ መናገር ልንጨርስ ስምል እሱን ስም እንዳጋራኝ ከመስሄድ ለዛ ነው እንጂ አስበን ነበረ። ራሱ እንደዚህ ሰማና ወረቀት ምናምን እያዘጋጀን እያለ ነው ሄደ። ይህን ምኖር እናቴም ስራውን አቋርጣ በዚህ እኔ ጋ አካባቢ ቤት ተከራይታ መኖር ጀምራ ነበር። እቻ የሆነ ሸቀጣ ሸቀጥ ጀምራ እየሰራች ትኖራለች። እሱን ካገባ ወርዳ ማለት ነው። አሁንም እኮ እሱ ስለህለን ማንም እዛ ደሞ ካለበት ቦታ ግብር ምናምን አይቀበሉ። ይልክ ፍላጎት ነበረው ግን አልተቀበሉ እኔ ደግሞ ያው ትምህርት መልሶ ስለተከፈተ ትምህርት ቤት መጣሁ እና ቤት ክራይም በጎን እየከፈለች አሁን ከእሷ ጋ ነው። በቃ ትምህርት ቤትም ተመለስኩ ከእሷ ጋን መበላ መጣሁም ሴልኩም ከእሷ ጋን መበላ ምጠጣ ሽኮ ኮቪድ ባይመጣ ትምህርትንም በአግባቡ ይማራለ። በቃ እናቴም ልሌላ ነገር ላደርግላት እችላለሁ። በቃ በአጠቃላይ ኮቪድ ባይኖር ደስ ይለኝ ነበር። ማለት ከዊድ ብቻ ይመጣ ኖረ በዚህ ጊዜ አቀባም ነበረም። የኢትዮጵያ የህግ ባለሙያ ሴቶች ማህበር ለሴቶች የነጻ የህግ ድጋፍ፣ ጾታ ተኮር ጥናቶችን በማካሄድ ህብረተሰብን የማንቃት ስራ ሲሰራ ሀያ አምስት አመታት ያስቆጠረ ተቋም ነው። የማህበሩ ዋና ዳይሬክተር ወይዘሪት ሌንሳ ቢና ሴቶች በህብረተሰብ ውስጥ ያላቸውን ዝቅ ያለ ኢኮኖሚያዊና ማህበራዊ ቦታ ኮቪድ አስራ ዘጠኝ ላስከተለው ጉዳት በዋናነት ተጋላጭ እንዳደረጋቸው ያስረዳሉ። እንግዲህ ኮቪድ በአለም ደረጃ ተጽዕኖን እየፈጠረ ያለ ወረርሽኝ ነው። ይሄ እንግዲህ ገፋ የተደረገውን የማህበረሰብ አካል ያለበትን ጫና እና የሚደርስባቸውን በተለይ በሴቶች እና በህጻናት ላይ የሚደርሰውን ግፈት በጣም አጉልቶ አሳይቶታል። በዚህ ጊዜ እንኳን የነበሩትን ጉዳዮች ስንሰማ ኮቪድ በመጣ አካባቢ በአለም አቀፍ ደረጃ በሴቶች ላይ የሚደርስ ጥቃት እንደጨመረ፣ ለዚህ ነገር በጣም ተጋላጭ ሆነው እንደቆዩት ስንሰማን የቆየ ነው። በእኛም ሀገር የነበሩ የተለያዩ ጉዳዮች ነበሩ። ኮቪድም ከገባ በኋላ በተለይ የሴቶች ጥቃትን በመጨመር ረገድ አሁን ይሄ ምንድን ነው ጥናትንና ይጠይቃል። በዚህ ጥናት ስለሚጠይቅ እኛም እንደ ማህበር እያሰራን ያለናቸው ጥናቶች አሉ። እኛ ጋር የሚመጡ ብዙ ጉዳዮች ስላሉ በተለይ የህግ ድጋፉን ስንሰጥ የሚመጡ ኬዞችን ላይ ተመርኩዘን ጥቃት ስንል ይሄ ፊዚካሊ ወይም የሚደርሰውን ጥቃት ብቻ ነው። ብዙ ጊዜ እንደ እንደ ጥቃት የኢኮኖሚም፣ የሳይኮሎጂካልም፣ የአካላዊም ነው። ትርጓሜው እንደዛ ነው። ስናየው በሁሉም አቅጣጫ ነው ማየት ያለብን ማለት ነው። ስለዚህ የጾታን መሰረት ያደረገ ሴቶች ላይ የሚደርስ ጥቃት ስንል በኢኮኖሚውም ስናየው ለምሳሌ በሀገራችን በተለያዩ ይሄ በተለይ አናሳ ገቢን የሚያስገኙ ስራዎች ላይ የተሳተፉ ያሉ እናቶቻችን እህቶቻችን ለዚህ ምን ያህል ተጋላጮች እንደነበሩ አይንክ መገመት ይቀላለው የሚሆነው ምክንያቱም ሰርቪስ ላይ ወይም የአገልግሎት መስጠት ያሉት በርካታ ሴቶች እንደመሆናቸው ያመጣው ተጽዕኖና ጫና እንዳለ መገመት እንችላለን። ከዛም ባሻገር ለምሳሌ አሁን ከኛ ማህበርም አንጻር ከሚመጡ ጉዳዮች አንጻር ለምሳሌ ኢትዮጵያ ውስጥ ኮቪድ በመጣበት ሰዓት ላይ እናደርግ የነበረው ምንድን ነው? ለትንሽ ጊዜ ፍርድ ቤቶች ተዘግተው ነበረ እና በዛ ጊዜ እንኳን ከፍተኛ የሆነ የልጅ ቀለብ ኢሹ ወይም ይሄ በቤተሰብ መካከል ወይ በፍቺ ሊሆን ይችላል፣ ወይ በተለያየ ምክንያት ቤተሰቡ ተለያይቶም ሊሆን ይችላል። በዛ ጊዜ ልጆች ወይም ቤተሰብን ማስተዳደሪያ እስከ ማጣት የሚሆኑ ብዙ ጉዳዮች እኛ ጋ ይመጡ ነበር። ለዚህ ከጠቅላይ ፍርድ ቤት ጋር በመነጋገርም ፍርድ ቤቶች ያዩዋቸዋል ከተባሉት ኬዞች መካከል በሴቶች ላይ የቤተሰብ ጉዳዮች እንዲታዩ ጫናን በመፍጠርም በመነጋገርም ችሎቱ ክፍት እንዲሆን የተደረገበት ነገር ነበረ። ጊዜ ላይ የሚመጡ ጉዳዮችን ለመቋቋም እንዲያስችል ያ መጠለያዎቻችን ቀድሞም በጣም ብዙ መጠለያዎች አሉን ብለን የምንሉበት አይደለም። እንደ ሀገርም የነበረ ከፍተኛ የሆነ ጋፍ ስለነበረ እኛ እንደ ማህበር ለ እዚህ ላይ የሚሰሩ ድርጅቶች አሉና ለአዲስ አበባ ከተማ መስተዳደርም ደብዳቤዎችን በመጽሐፍ ና ስፔቶችን እንዲዘጋጁ ጫናዎችን ስንፈጥር ነበር። ያም ደግሞ ተሰሚነትን አግኝቶ በርካታ ስራዎች ሲሰሩ ነበር። በዚህም ረገድ እንደነዚህ አይነት የያዝናቸውን ፕሮግራሞች ለነበረው ፍላጎት ምላሽ ለመስጠት የሚያስችሉ አዳዲስ ስትራቴጂዎችን እየቀረጽን ነበር ስናሳልፍ የነበረው። ለአሜሪካ ድምጽ ዘገባ ኤደን ገረመውና ቆንጅት ታዬ። አድማጮች ኮቪድ ና ሴቶች በሚል ርዕስ የተጠናከረው ዘገባ አላበቃም። ቀጣዩን በነገው ምሽት ዝግጅታችን ይዘን እንመለሳለን። ለዛሬው ግን ኤደንና ቆንጅትን እናመሰግናለን። አሁንም እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የሴቶችን ቀን አስመልክቶ ያሰናዳ ነው ልዩ ፕሮግራም አሁንም ይቀጥላል። ሴቶች የትዳር አጋራቸው በሞት ሲለይ፣ በፍቺ ሲለያዩ በተለያዩ ምክንያቶች ከትዳር ውጪ ሲወልዱ ወይም ፈልገውና አቅደው ልጆቻቸውን ለብቻቸው ሊያሳድጉ ይችላሉ። እነዚህ እናቶች ታዲያ ልጆቻቸውን ለማሳደግ ከማህበረሰቡ አቀባበል ጀምሮ ብዙ የኑሮ ፈተናዎችን ያሳልፋሉ። ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ይህን ውጣ ውረድ በስኬት አልፋ ልጆቿን ለቁም ነገር ያበቃች እናት እንግዳ አርጌ ጋብዣለሁ። ወይዘሮ ግንቦግሽ ከበደ ትባላለች። ከግንቦግሽ ጋር የነበረኝን ቆይታ ሰምተን እንመለሳለን። ግንቦግሽ፣ በቅድሚያ አንቱ መባል እንደማትፈልጊና አንቺ እንድልሽ በጠየቅሽኝ መሰረት አንቺ እያለን እንቀጥላለን። እስቲ ወደ ትዳር ገብተሽ ሁለቱ ልጆችሽን ከመውለድሽ በፊት ስለነበረው ሕይወትሽ እናውራ። ያ ጊዜ ምን ይመስላል? የተወለድኩት ከአምቦ ወደ ሰላሳ አምስት ኪሎ ሜትር ርቃ በምትገኘው ቶኬር ሬንሳ የምትባል መንደር ነው። የገጠር መንደር ነች እና እዛ ከአንደኛ እስከ ስድስተኛ ተማር። ከስድስተኛ ክፍል በኋላ ደግሞ ወደ አምቦ መጥቼ ቤት ተከራይተን ከወንድሞች እህቶች ጋራ ሁለት ሴቶች ማትሪክን አልፈን አዲስ አበባ ዩኒቨርሲቲ ገባሁ። እዛም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በእሱ ትምህርቴን አጠናቅቄ ብቸኛ እናት ከሆንኩ በኋላ ደግሞ እንደገና ማስተርሴን ስርዓተ ጾታና ልማት በሚል ተምሬ ጨረስኩኝ። መንግስት ከትልቅ መንግስት መስሪያ ቤት የሚባሉ ከዛ በኋላ ደግሞ ዓለም አቀፍ ድርጅቶች፣ ኤንጂኦዎች፣ ዩናይትድ ኔሽን ውስጥ ዩኒሴፍ፣ አውሮፓ ህብረት ቋንቋ አሜሪካ ዩስ አይዲ የሚባል ድርጅት ውስጥ የስርአት ተስፎ ልማት አድቫይዘር ነበርኩኝ፣ አማካሪ ነበርኩኝ። እንግዲህ እንግዲህ እንደነገርሽን በትምህርት ሽም በስራሽም ስኬታማ የሚባል ጉዞ ተጉዘሻል። ከዛ ጎን ለጎን ደግሞ ትዳር ይዘሽ ልጆች ወልደሻል። ግን ትዳሩ መቀጠል ስላልቻለ ተለያያችሁ። ያ ሂደት ምን ይመስል ነበር? አንድ ሰው ብቸኛ እናት ወይም ብቸኛ አባት የሚሆነው በተለያየ ምክንያት ነው። ወይ ሳታገቢ ልጆች ወልደሽ ማሳደግ ትፈልጊያለሽ፣ ወይ በፍቺ ወይም በሞት ነው። እንግዲህ በዛ ላይ ዋናው ነገር ትለያየውን ስትፋጭ ብቸኛ ስትሆኝ በምን ሁኔታ ላይ ነበር የሚለው ወሳኝ ነው። የእድሜሽ፣ የትምህርት ትምህርት ደረጃሽ፣ የሀብት መኖር አለመኖር፣ ገቢሽ፣ ጤናሽ፣ መኖሪያ ቦታሽ፣ እነዚህ በሙሉ ወሳኝ ናቸው። እኔ እናቴ በልጅነት አባታችን ሞተው ነው ያሳደገች እንግዲህ ሰባት ልጆች ብቻዋን ስታሳድቅ ይቻለውኝ ማለት ነው። ሳትማር ደግነች፣ ለሰው የምትኖር ከሰው ጋር የመኖር ለሰው የመርዳት እና ያንን ደግነቷን ይዤ እኔ ደግሞ ትምህርት ጨመርኩበት ማለት ነው። ያ ችግር ሲገጥመኝ ማለት ነው የውስጥ ችሎቷ፣ ድፍረቷ፣ ዘዴዋ፣ እነዚህ በሙሉ እንትን ብሎኛል። ዞሮ ዞሮ ምንድን ነው ማንም ሰው አስተሳሰብሽ እና ጭንቅላትሽ ውስጥ ነው ያለው። ትዳር ማለት እስር ቤት ነው ወይ? አይደለም። ኑሮ ምርጫ መሆኑን ነው እኔ ያየሁት። እዚህ ጋር አንድ ያነሳሽው ነጥብ አለ። በተለይ ማህበረሰቡን በተመለከተ ትዳር መፍታትን እንደ ትልቅ ከባድ ነገር ተደርጎ ስለሚቆጠር ብዙ ሴቶች ማህበረሰቡ ምን ይለናል በሚል ፍራቻ መጥፎ ትዳር ውስጥ የሚኖሩ ሰዎች አሉ እንደውም ብዙ የአእምሮ ጫና የሚደርስባቸውም ልጆች በዛ ውስጥ ያፈራሉ ና ከቤተሰብሽ ሊሆን ይችላል ከአካባቢዎች ከማህበረሰብ የደረሰብሽ ጫና ነበረ ምንም አይደርስብሽ ነገር አለ የስነ ልቦና ጫና ይደርስብሻል የኢኮኖሚው አለ ማህበራዊ አለ፣ ተስፋ እንድትቆርጪ ብቸኛ እንድትሆኝ ኮንፊደንስሽን እንድታቂ ከሰው እንድትርቂ ብዙ ነገሮች ነው የሚገጥሙሽ። ማለት የሴት ልጅ የሚባለውን በስድብ ወይ በሆነ ነገር ትሰሚዋለሽ። ልጆች በበደል ውስጥ እያለቀሱ አንቺ ራስሽ እንትን እያልሽ የምትኖሪ ህይወት ለእኔ ደለም፣ ብዬ ደግሞ ተሳክቶልኛል። በራሴ ልጅ ማሳደግ ደግሞ እንግዲህ ሁለትም ሆኖ ከባድ ነው። አንዱ ሲኮን ደግሞ የበለጠ የሚከብድ ይመስለኛል። አንቺ በጣም የከበደ የምትይው ምኑ ነው? እኔ ባለቤቴን አስተምሬው ማለት ቁጭ ብያው ልጆች ይዤ እሱ ውጭ ሀገር ዶክትሬቱን ይዞ ምናም መጥቶን የተለያየ ነው። ስንለያይ ፍርድ ቤት ያለ ፍትህ ነው የተወሰነብኝ ምንም ነገር ማጣት ማለት ነው። ከዛ በኋላ ነው በኢኮኖሚ ሀብዬ ነው እንደገና ትልልቅ እንትኖች የኖረ ከዛ በኋላ ነው ማስተርሴ ተምሬት ተምሬ እንትን ያልኩት ገብቶሻል። የልጆቼንም ቢሆን እነሱ ላይ ጊዜን ነበር ማጠፋው ከልጆቼን ይለየኝልም ከልጆቼ የልጆቼን ስብዕና መገንባት ነበር ትልቁ ስራዬ። ግን ያው ለአንድ ለኢትዮጵያ እናት የተለያየ ነው። ሴት ነሽ፣ ልጆችን በብቻኝነት ያሳደግሽ እናት ነሽ። በዛ ላይ ደግሞ የምትኖሪበት ማህበረሰብ በተለያዩ አመለካከቶች ውስጥ የሴት ልጅ በማለት ወይም ትዳርሽንም ከመፍታት አንጻር የሚሰጡ እንትኖቹን ተቋቁመሽ ነው እነዚህም ሁሉ ስታደርግ የነበረው እና ይህንን ጥንካሬ ከየት አገኘሁት ነው የምትይው። በእርግጥ እናትሽን አንስተሻል። ከእናትሽ ያየሽው ነገር አለ። ከዛ ሌላ ምናልባት ጥንካሬ ሰጥቶኛል የምትይው ነገር አለ። በጣም አለ። አንደኛ በኛ አገር እንደምታውቂው ብዙ ነገር ቻይ ስለምትባይ ብዙ ሴቶች ችለውት ይኖራሉ። ጭ- ችግርን በደልን እኔ ጥንካሬ የሰጠኝ እችለዋለሁ አደርገዋለሁ ህይወት ምርጫ ነው። አነብ ነበረ። እናቴ ጋር ያየሁትን ነገር እኔ ደግሞ በእውቀት አዳብረው ነበረ። በጣም ነበር ራሴ ላይ የምሰራው ጤናዬ ላይ። በእግሬ ዋክ አደርጋለው። ከሰዎች ጋር እወያያለው። ጓደኞች አሉኝ። ከዛ ሽር እንደራረጋለን። አንዱ የአንዱን እንትን ያ እያጠነከረኝ እያጠነከረኝ መጣ ማለት ነው። ችግር እንደ እርግዝና ነው፣ ትደብቂው፣ ትደብቂው፣ አድጎ ልጅ ይሆናል ይባላል። እኔ እዛ ደረጃ ሳይደርስ ሁሉ ነው እንትን የምለው። በቃ እነዚህ ነገሮች ናቸው የረዱን ብዬ አስባለሁ። ጥሩ ነገር አነሳሽ በተለይ የትም ዓለም ላይ እናት ለልጆቿ ቅድሚያ ትሰጣለች፣ ለቤተሰቧ ቅድሚያ ትሰጣለች። ሴት ልጅ ብዙ ጊዜ በዚህ መሀል ራስን መርሳት የሚባል ነገር ያጋጥማል ብዙ ሴቶች ላይና እሷ ላይ ትንሽ ምናልባት ልምድሽ እንድታካፍ በጣም የሚገርምሽ ነገር እኔ ከልጆቼም ጋር እደሰታለሁ ብቻዬንም ሲሆን፣ በእርግጥ የመጀመሪያው ሰዓት ላይ ትጎጫለሽ ሁሉ አመት እንደዚህ እዚህ ምናምን አንቲና ሆኖ ከውስጡ መውጣት አለብሽ። ከዛ ውስጥ ወዲያውን የወጣው ከዛ ወጥቼ ደግሞ ዩኒቨርሲቲ ነው የገባሁት። ገባው ማስተር ሴን ተማርኩ። ከዛን ልነግርሽ አልችልም ሁሉንም ነገር ነው የማደርገው ለራሴ። እኔ ጤነኛ ካልሆንኩ ልጆቼ ጤነኛ እንደማይሆኑ አቃለሁ። ከልጆቼ ጋር ሁሌ ነው ማውራው። ራሴ ላይ የምሰራው ደግሞ በልብስና በሽቶ ምናምን አይደለም ራሴ ጤና ላይ ነው ምሰራው። ተኛለሁ። ጤነኛ የሆነውን ምግብ እበላለሁ። ከዛ በኋላ በእግር ሄዳለው። በሽ እነሱን የሚያዩ እንደገና ፕሬስቲጅ እንዲሆኑ ጭንቀት ውስጥ እንዲገቡ አላረገም። እናት ራሷን ጠብቃ ነው ልጇን የምትጠብቀው። አሁን ልጆቹ ያደርሰዋል እንኳን የእኔ ኮፒ ነች ናዝሬት ስኩል ነበር የምትማረው በጥሩ ውጤት አለፈች። ከዛ በኋላ እዚህ መታ አሁን እዚሁ ሀገር አንድ ትልቅ ጤን ልጆ ውስጥ ከሽ ማኔጀር ሆና ትሰራለች። እድሜዋ ሀያ አምስት ሀያ ስድስተኛ አመቷ ነው። ወንዱ ሀያ አራት አመቱ ነው ያነሱ ትንሽ ደነገጠ ማለት ነው እስራኤል ለቅቄ የተቀመጥ ከሱ ጋር በቃ። ትምህርቱን ጥሩ ውጤት አመጣ፣ ጎበዝ ነበረ። ድነው ፈልጓለ ጥሩ፣ በጣም ጥሩ ውጤታ ማርጌ ልጅ ውጤታ መሆነች። ስለዚህ ምንም መሰናክል አይሆንብሽም። የውስጥሽ አስተሳሰብሽ ጭንቅላት ውስጥ ነው ያለው ሁሉም ነገር። መለስ ብለሽ ስታስቢው በጣም የሚያስደስትሽ ነገር ምንድን ነው? ስኬት ብለሽ የምታየው በህይወትሽ? የእኔ ስኬት ሁለት ነው አንዱ ራሴ ላይ ሁለተኛው ልጆቼ ላይ የሰራሁት ነው። በራሴ ላይ እንዳልኩሽ ንብረት በሙሉ ለሱ እንትን ሲል እኔ ምንም ነገር ሳጣ ትምህርቴን ተማርኩኝ። ከትልቅ ስራ ውስጥ መስራት ጀመርኩኝ። አለምን በስራ ምክንያት ዞርኩኝ፣ አየሁኝ። ሌላው የልጆቼ ስኬ ከምግብ እኩል ነው። እውቀት ነው መመግባቸው ልልሽ ይችላለሁ። መግቢያችን ላይ እንደገለጽ ነው በተለያየ ምክንያት ልጆቻቸውን ለብቻቸው የሚያሳድጉ ሴቶች አሉ። በዚህ አይነት ህይወት ውስጥ ሲያልፉ ደግሞ በኢኮኖሚም፣ በማህበረሰቡ በሚደርስባቸው ጫናም የከበዳቸዋሉና ከራስሽ ልምድ በመነሳት ለእነዚህ እናቶች የምታስተላልፍ ይመልእክታለሽ አስተላልፍላቸው። አንደኛ እኔም ተምሬ ያለፍኩት ያው ቋሚ ችግር እንደሌለ ነው። ሁል ጊዜ ችግርን ወደ መልካም አጋጣሚ መቀየር እንደሚቻል ነው። ሌላው እውቀት ነው። እኔ ልጆችን በልጆችን በእውቀት ነው በምግብ ብቻ በልብስ ብቻ አይደለም ያሳደግኳቸው እውቀት ነው። ሌላው ከአባታቸው ጋራ ያላቸው ግንኙነት በጣም ሰላማዊ መሆን አለበት። እስከ መጨረሻዋ አብረን እንነጋገር ነበር። እሱ አግብቶ ለልጆች ወልዶን ይደውልልኛል። ሰው ማማከር እኔ እኔ ጠቀመኝ እሱ ነው። ከሰው ጋራ መወያየት ያስፈልጋል። ግልጽ ከሆንሽ መፍትሄ አለው። እችላለው ካልሽ ትችያለሽ። አይምሯቸውን ለይስሩ ጭንቅላታቸውን ማሳመን ነው። እና ይሄንን ነው ኔ የምመክረው በተለያዩ ሕይወት መንገዶች ላይ ተጉዘሽ ብቸኛ እናትም ሆነሽ፣ በትምህርትሽም፣ በስራሽም ስኬታማ ሆነሽ ዛሬ ደግሞ ልጆቹ ስልልቅ ቦታ ደርሰው ልምድሽን አካፍለሽናል ና በጣም ነው የማመሰግነው በአድማጮች ስም እግዚአብሔር ይስጥልኝ። እሺ ምን አመሰግናለሁ። ወይዘሮ ግንቦግሽ ከበደን ከእኛ ጋር ስለነበራት ቆይታ እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። የስፖርት ሰዓት ላይ ደርሰናል። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል። ወደ ሀብታሙ የቤት ኪንግ የኢትዮጵያ ፕሪምየር ሊግ 15ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። አርብ የካቲት 26 በነበሩ ጨዋታዎች ሰበታ ከተማ ሐዋሳ ከተማን 1 ለ0 አሸንፏል። በሌላ ጨዋታ ቅዱስ ጊዮርጊስና ድሬድዋ ከተማ 0 ለ0 አቻ ተለይተዋል። ቅዳሜ የካቲት 27 2013 በነበሩ ጨዋታዎች ደግሞ ፋሲል ከነማ ኢትዮጵያ ቡናን 1 ለ0 አሸንፏል። ወልቂጤ ከተማ ጅማ አባጅፋርን 2 ለ1 ረትተዋል። እሁድ የካቲት 28 2013 በተደረጉ ጨዋታዎች ደግሞ አዳማ ከተማና ባህር ዳር ከተማ በለስ ቀንቷቸዋል። ሁለቱም ተጋጣሚዎች ያቀረባቸውን ወላይታ ዲቻ እና ሃዲያ ሆሳዕናን አንድ ለዜሮ በሆነ ውጤት ረትተዋል። ፋሲል ከነማ፣ ኢትዮጵያ ቡናና ቅዱስ ጊዮርጊስ የውድድሩን ምዕራፍ ከአንድ እስከ ሦስተኛ ደረጃ በመያዝ እየመሩት ይገኛሉ። የከፍተኛ ጎል አስቆጣሪዎችን ደረጃ እየመራ የሚገኘው አቡበከር ናስር ከኢትዮጵያ ቡና በ19 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ13 ጎሎች ይከተላል። ጌታነ ከበደ ከቅዱስ ጊዮርጊስ በ10 ጎሎች በሦስተኛ ደረጃ ላይ ይገኛል። አብዛኞቹ ጃፓናውያን ሀገሪቱ በምታዘጋጀው ኦሎምፒክ ላይ ከሌሎች ሀገራት የሚመጡ ተመልካቾች እንዲታደሙ እንደማይፈልጉ አንድ ጥናት አመላክቷል። ለዚህ የቀረበው ምክንያት ደግሞ በውድድሩ ላይ የሚገኙ ጎብኚዎችን ተከትሎ የኮሮና ቫይረስ ወረርሽኝ እንዳይስፋፋ መሰጋቱ ነው። ዩሚዩሪ የተባለ ጋዜጣ ባሰናዳው የሕዝብ መጠይቅ ላይ ከመለሱት መካከል 77 በመቶ ከውጭ ሀገራት የሚመጡ ተመልካቾች እንዳይታደሙ ይፈልጋሉ። 18 በመቶ ብቻ የተመልካቾቹን በግዙፉ አውደ ስፖርት ላይ መገኘት ደግፈዋል። የቶኪዮ 2020 ፕሬዚደንት ሴኮ ሃሺሞቶ በቀጣይ ጥቂት ሳምንታት ውስጥ የኦሎምፒክ ችቦ ልኮሳ ስነ ስርዓት ከመጀመሩ በፊት ከውጭ አገራት የሚመጡ ተመልካቾች ውድድሮቹን መታደም ይገባቸው እንደው ውሳኔ እንደሚፈልጉ አስታውቀዋል። አዘጋጆቹ በመጪው ሚያዚያ ወር ኦሎምፒኩን መታደም የሚችሉ ተመልካቾችን አጠቃላይ የቁጥር ገደብ ይፋ እንደሚያደርጉ አስታውቀዋል። ዘገባው የሮይተርስ ነው። የዓለም አትሌቲክስ ተቋም የዓለም አቀፍ ሴቶችን ቀን ምክንያት በማድረግ የሴቶችና ልጃገረዶችን ሚና የሚያሳድጉ እርምጃዎችን ለመውሰድ ቃል ገብተዋል። አትሌቲክስን እናሳድጋለን በሚል መሪ ቃል ስር ሶስት ዋና ዋና ዘርፎች ላይ እንዳነጣጠረም አስታውቋል። በአመራር ላይ የሚገኙ ሴቶችን ለተሻለ ውጤት ማብቃት፣ ከጎታች ባህሎች ማላቀቅና ሴቶችን የሚመለከቱ ታሪኮች ትኩረት እንዲያገኙ በአውታሮች ላይም እንዲዳረሱ ማድረግ ተጠቅሰዋል። ተቋሙ በ2019 የጎረጎሳውያኑ ዘመን ለመጀመሪያ ጊዜ ሴት ምክትል ፕሬዚደንት ተመርጠዋል በምክር ቤት ውስጥ የሴቶችን ውክልናም ወደ 30 በመቶ አሳድጓል በ2027 ወደ 50 በመቶ ከፍ ለማድረግም አቅዷል የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷና አዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው ምሾት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።